ኢትዮጵያ ሐዘን ላይ ነች። የተሳፋሪዎች ሞት በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር የሆነው ነገር ሁሉ የበርካቶችን ልብ በሐዘን ሰብሯል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 አውሮፕላን ከአዲስ አበባ እንደተነሳ ካሰበው አልደረሰም። ወደ ማረፊያ ቦታውም አልተመለሰም። ቢሾፍቱ አካባቢ ተከስክሶ የ157 ሰዎች ሕይወት አልፏል። ስምንቱ ደግሞ የአውሮፕላኑ የበረራ ሰራተኞች ናቸው። እነሱን ጨምሮ 17ቱ ኢትዮጵያውያን መሆናቸውም ተገልጿል። በአጠቃላይም የ35 ሀገራት ዜጎችና በተባበሩት መንግስታት ፓስፖርት ይጓዙ የነበሩ የአንድ ሰው ሕይወት አልፏል። 32 ኬንያውያን፣ 18 ካናዳውያን፣ 8 ቻይናውያን፣ 8 ጣሊያናውያን እና 8 አሜሪካውያን ከሟቾቹ መካከል ይገኙበታል። አውሮፕላኑ የተከሰከሰበትን አካባቢ የጎበኙት ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን ገልጸዋል። መመሪያም ሰጥተዋል የአደጋው መንስኤ እንዲጣራ ለሟች ወገኖችም ተገቢ ሁሉ እንዲደረግ መመሪያ አስተላልፈዋል ነው ያለው የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ። በአደጋው 32 ዜጎቿ የሞቱባት የኬንያው ፕሬዝዳንት ኡሁሩ ኬንያታም በተፈጠረው ሁኔታ ማዘናቸውን ገልጸዋል። ስምንት ዜጎቿ የሞቱባት አሜሪካም ሁኔታውን እየተከታተለች ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በስልክ የገለጹልኝ ይህንኑ ነው። Uh, closely with the, with ethiopian airlines and the ethiopian government uh, the united states government the embassy team as well as the american people uh, we all extend our sincere sympathy to all those who lost loved ones uh, in the in the tragedy this morning ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር በቅርበት እየሰራን ነው። የዩናይትድ ስቴትስ መንግስትና ኤምባሲው እንደዚሁም የአሜሪካ ህዝብ በዛሬው ጠዋት አሰቃቂ አደጋ ወዳጆቻቸውን ላጡ ሁሉ ከልብ የመነጨ ሀዘናችንን እንገልጻለን። በአውሮፕላኑ እየተጓዙ የነበሩትን አሜሪካውያን ዜጎች ማንነት ለመለየትም እየሰራን ነው። ልናደርግ በምንችለው ድጋፍ ላይ ደግሞ ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር ግንኙነት እያደረግን ነው ነው ያሉት። የአደጋው መንስኤ እየተጣራ መሆኑን የኢትዮጵያ አየር መንገድ አስታውቋል። አውሮፕላኑን ያመረተው የአሜሪካው ቦይንግ ኩባንያ ባወጣው መግለጫም በዚህ ሂደት ለኢትዮጵያ አየር መንገድ አስፈላጊውን የቴክኒክ ድጋፍ ለማድረግ ዝግጁ መሆኑን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ